ድርሰት፣ እንግዳን፣ ስራ፣ አላምደዋለሁ፣ አላመደ፣ ማላመድ፣ ያላምዳል። ወይዘሮ ጥሩ ነች። ቤት፣ ተጋበዝኩ፣ ተጋበዘ፣ መጋበዝ ይጋበዛል። ስራውን ወዲያው ጨረሰ። አቶ ዮሐንስ የውጭ አገር ሰው በመሆኑ አቶ ከበደ አገር ሊያለማምደው ፈለገ። አንድ ቀን ወደ ቤቱ መጥቶ እንዲጋበዝ አቶ ዮሐንስን ጠየቀው። አቶ ዮሐንስም በአቶ ከበደ ሀሳብ ስለተስማማ ግብዣውን በደስታ ተቀበለ። አቶ ዮሐንስ ወደ አቶ ከበደ ቤት እንደ ደረሰ እንግዶቹ ሁሉ በደስታ ተቀበሉት። ወዲያው ከአቶ ለማና ከአቶ ተሰማ ጋር ከተዋወቀ በኋላ ወደ ተዘጋጀለት ቦታ ሄዶ ተቀመጠ። ከዚያም በኋላ አቶ ከበደ የሚፈልገውን መጠጥ አቅርቦለት መጠጣቸውን እየጠጡ ጨዋታቸውን ጀመሩ። ጥያቄዎች። አቶ ከበደ ምን ፈለገ? አቶ ከበደ አቶ ዮሐንስን ለመጋበዝ ለምን ፈለገ? አቶ ከበደ አቶ ዮሐንስን የት ጋበዘው? አቶ ዮሐንስ በምን ተስማማ? አቶ ዮሐንስ ለግብዣ ወዴት ሄደ? አቶ ዮሐንስን እንግዶቹ እንዴት ተቀበሉት? አቶ ዮሐንስ ከማን ጋር ተገናኘ? አቶ ከበደ ለአቶ ዮሐንስ ምን አቀረበለት? ኢትዮጵያዊ ወዳጅ አለህ? በኢትዮጵያዊ ቤተሰብ ውስጥ ለመጋበዝ ትፈልጋለህ? This is the end of Unit 27.